መዝሙር ዘጠና ዘጠኝ የብቡ ለእግዚአብሔር በኩሉ ምድር ተቀናዩ ለእግዚአብሔር በትፍሰት ወባው ቅድሚሁ በሐሴት አእምሩ ከመ እግዚአብሔር ውእቱ አምላክነ ወውእቱ ፈጠረነ ዋኮ ንነ ንነሰ ህዝቡ ዋባግአ መሬቱ ባዎ ውስታና ቅጽሁ በተጋንዮ ወውስታይ ጻዲሁ በሰባት እመንዎ وصبغه لا سمو اسمه العالم نراتو ولا تولد تولد ارقو